ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ና በ25 ሜትር ባንድ እንዲሁም በ31 ሜትር ባንድ በናይልሳትም ጭምር ከዋሽንግተን ዲሲ በቀጥታ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እንደምን አመሻችሁ የተከበራችሁ አድማጮቻችን። ዛሬ ሰኞ ጥቅምት 26 2011 ዓ ም ፕሮግራማችን ይዘን ቀርበናል። የምናስተናገዳችሁ አዲስ አበበና ቆንጅት ታየ ነን። ለምሽቱ የያዝናቸውን ቅንብሮች ባጭሩ እናስተዋውቃችሁ። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ አላቸው። ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ ሰባት ስምንት ወር ያሰበ ሰው አለ ብያ አልገምትም። በአካባቢው ዙሪያ ያሉ ሀገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ተሰናባቹ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ ተተኪዎቻቸውን ሲያስተዋውቁ ከተናገሩት እየተወሰደ ነው። አቶ ሽመልስ አብዲሳ የጽህፈት ቤቱ ኃላፊ ቢለኔ ስዩም ቢለኔ ስዩም ደግሞ የጽህፈት ቤቱ ቃል አቀባይ ሆነው ተሹመዋል። በአብይ ርዕስ ይቀርባል። ሴቶች በኃላፊነት ቦታ ላይ ከተቀመጡ በበለጠ አይን እንደሚገቡ፣ በማጉያ መነፅር እንደሚታዩ እንደምንታይ፣ በአይነ ቁረኛ ክትትል እንደሚደረግብን ለአንድ አፍታም መዘንጋት የለብንም። ስለዚህ አማራጭ የለንም። አማራጫችን ለተሰጠን ስራ ተግተን አንድ አይናችን ብቻ ዘግተን እየተኛን፣ በአንዱ እየጠበቅን ስራችን መፈጸም ይኖርበታል። የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ናቸው ዛሬ በተካሄደው አገር አቀፍ የሰላም ጉባኤ ላይ ከተናገሩት የቀነጨብነው ነው። ይህም የምሽቱ አብይ ርዕስ ይሆናል። ሌሎችም ዘገባዎች ይኖሩናል። መልካም ምሽት እንመኛለን። አሁን ወደ ዜናው እናልፋለን። ባለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን የተናገሩት አዲስ የተሾሙትን ተተኪያቸውን እንደዚሁም የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ባስተዋውቁበት ስነ ስርዓት ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽፈት ቤት ኃላፊ፣ ቢለኔ ስዩም ደግሞ የፕሬስ ኃላፊ ሆነው ተሾመዋል። ቀደም ሲል እንደገለጥ ነው አብይ ርዕስ ይዘግብበታል። ዛሬ በከፍተኛ የስራ ኃላፊነት ከተቀመጡት ኢትዮጵያውያት ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዚደንት ሳህለ ወርቅ ዘውዴ አሳስበዋል። ለዚህም ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚያስፈልግ አስገንዝበዋል። ፕሬዚደንቷ ይህን ያሉት በዛሬው አገር አቀፍ የሰላም ጉባኤ ላይ ነው። ዝርዝሩ በአብይ ርዕስ ተይዟል። በአላማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን የሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቷል። በትናንትናው ዕለት የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። በዚህም ላይ መጽሔት ዘገባ ያክልበታል። በአሁኑ ሰዓት በኢትዮጵያ የመጣው ለውጥ ከኤርትራ ነፃነት በኋላ ከቀዝቃዛው ጦርነት ማለቅ ጋር የመጣ የለውጥ ውጤት ነው አሉ የኤርትራው ፕሬዚደንት ኢሳይያስ አፈወርቂ። አቶ ኢሳይያስ ባለፈው ቅዳሜ ከሀገሪቱ መገናኛ ብዙሀን ጋር ባደረጉት ቃለ ምልልስ እንደገለጹት ይህ በሶስተኛው ዘመን የመጣው ለውጥ ሁለቱን ህዝቦች ወደ ግጭት ሲያመራ የነበረውን አካሄድ ባለመቀበላቸው የተገኘ ውጤት ነው። ለውጡ የኤርትራንና የኢትዮጵያን ህዝቦች ወደ አዲስ ዘመን የሚያስገባ ክስተት እንደሆነም በፕሬዝደንት ኢሳያስ ገለጻ ተመልክተዋል። ሰሜናዊ ምዕራብ ካሜሮን ውስጥ ከሚገኝ አንድ የፕሬስቢቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዲሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገለጠ። ጥለፋው የተፈጸመው እንግሊዝኛ ተናጋሪ የሆነ አካባቢ ከተማ በሜንዳ ውስጥ ከሚገኝ ንኩዌን መንደር መሆኑን አስተዳዳሪው ደበን ቹፎ አረጋግጠዋል። የጠለፋዋ ምክንያትም ሆነ የጠላፊዎቹ ማንነት በውል አልታወቀም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአብዛኛው እግረኞች የሆኑበት ከፍተኛ ቁጥር ያለው የፍልሰተኞች ጉዞ ከማዕከላዊ አሜሪካ ሀገሮች ወደ ዩናይትድ ስቴትስ እየተመመ ነው የ ግዛት የ280 ኪሎ ሜትር ጉዞውን ከኮርዲባ የጀመረው ፍልሰተኛ የመጨረሻ መዳረሻውን ሰኞ ሜሂኮ ለማድረግ ወስኗል ተብሏል። ቁጥሩ ወደ 4000 የሚገመተው ፍልሰተኛ በአሁኑ ሰዓት ለዩናይትድ ስቴትስ ድንበር በመቶዎች የሚቆጠር ኪሎ ሜትር በሚቀራት በቬራ ክሩዝ ነው የሚገኘው። ይህ በዚህ እንዳለ የማዕከላዊ አሜሪካ የፍልሰተኞች ጉዞ ፕሬዚደንት ዶናልድ ትራምፕና የቀድሞ ፕሬዝደንት ባራክ ኦባማ ትናንትና እሁድ ለነገ ማክሰኞ የዩናይትድ ስቴትስ አማካይ ምርጫ ቅስቀሳ በሚያደርጉበት ወቅት መጠቀሱም ታውቋል። ትራምፕ በሜከን ጆርጂያ ለሪፐብሊካኑ አገረ ገዢ ብራያን ኬምፕ ሲቀሰቅሱ ነበር። እናም ወደ ዩናይትድ ስቴትስ ለሚጓዙት ፍልሰተኞች ትክክለኛውን መስፈርት ካላሟሏችሁና በሕጋዊ መንገድ ካልመጣችሁ በቀር እንዳትሞክሯት ቀኝ ኋላ ብትዞሩ ነው የሚሻላችሁ ብለዋል ዶናልድ ትራምፕ በዚሁ ማስጠንቀቂያቸው ፍልሰተኞቹ መካከል ከፍልሰተኞቹ መካከል የወንጀለኞች ጥርቅም አሉ ሲሉ መናገራቸው ተሰምቷል። የቀድሞ ፕሬዝደንት ባራክ ኦባማ ደግሞ ከትረምፕ ቀደም ብለው ጌሪ ኢንዲያና ላይ ለዲሞክራቱ ሴኔተር ጆ ዳንሊ ባደረጉት ቅስቀሳ ፍልሰተኞችን በወንጀለኝነት ያቀረቡበትን የፕሬዝደንት ትረምፕን አነጋገር አጥብቀው ነቅፈዋል። ቻይና ከፓኪስታን ጋር ያላትን የጋራ ንግድ ግንኙነት ከዶላር ይልቅ በየን ለመገበያየት መወሰኗ ተገለጠ። ይህ ያልተጠበቀ የቻይና ውሳኔ ባለስልጣናትና የመጣኔ ሀብት ባለሙያዎች እንደገለጡት ኢዝላማባድ ከቤይዥንግ ጋር የነበረው 87 ከመቶ ያህል የንግድ ግሽበት ከመቀነሱም በላይ ፓኪስታንንም በውጭ ምንዛሪ ውጭ ምንዛሪ ላይ ከመተማመን ያድናታል። ይህ በቻይና የተወሰደው ስምምነት የውጭ ምንዛሪያችንን ለመደገፍ የሚረዳ ተግባራዊ እርምጃ ነው ብለዋል የፓኪስታኑ የማስታወቂያ ሚኒስትር ፋውድ ቻውድሬ። ሚኒስትሩ ኢዝላማ ማድ ላይ ለጋዜጠኞች በሰጡት ቃል ከዚህ ታሪካዊ ስምምነት ጋር ሌሎች በርካታ ውሎች እንደተካተቱበት አመልክተው ይህ የሆነውም ዛሬ ሰኞ በተጠናቀቀው በፓኪስታኑ ጠቅላይ ሚኒስትር ኢምራን ካን የቤይጂንግ የአራት ቀናት ጉብኝት ወቅት እንደሆነም ገልጠዋል። በመጨረሻም የሽሪ ላንካው አፈጉባኤ ካሩ ጃያሱሪያ የቀድሞውን ታዋቂ የሀገሪቱ መሪ ማሂንዳ ራጃ ፓክሳን በጠቅላይ ሚኒስትርነት እንደማይቀበሏቸው አስታወቁ። ተመራጩ ራጃ ፓስካ አስቀድሞ የምክር ቤቱን አብላጫ ድምፅ ማግኘት አለባቸው ነው የሚሉት አፈጉባኤው ካሩ ካሩ በመግለጫቸው ሲያብራሩ ምክር ቤት ውስጥ የተወሰዱት ድምጾች ሹመቱ ሕገ መንግሥቱን የሚቃረን መሆኑን አመልክተዋል ብለዋል። ስለዚህ አሉ አፈ ጉባኤው የምክር ቤቱ አብላጫ አባላት ምርጫው ትክክለኛ አካሄድ ስላልተከተለ ቀደም ያለው ማለትም ጠቅላይ ሚኒስትሩ ሳይመረጡ የነበረው አቋም እንዲጸና ጠይቀውኛል ብለዋል። በዚህም የተነሳ አዲሱ የማሂንዳ ራጃ ፓክሳ የጠቅላይ ሚኒስትርነት ሹመት አብላጫውን የምክር ቤቱን ድምፅ እስከሚያገኝ የማይጸና መሆኑ ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው። የምናስተናግዳችሁ አዲስ አበበና ቆንጂታየነን የባንዲራ ጉዳይ በፍራንክፈርት አሬና ስቴዲየም፣ ይሄ እስካልተለወጠ ድረስ ይሄ ባንዲራ መለያችን ምልክታችን ነው። በክስተት እንዳየነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየነው ተከልክሏል የሚባል ነገር ነው ያየነው፣ እና እሱ ብቻ አይደለም መከልከሉ የተለያዩ ነገሮች ሲከለከል አይተናል። በኋላ ላይ ነው ያስተካከል ነው ከተሳታፊዎቹ አንዱ ናቸው። ሁለተኛው አጋማሽ ዝርዝሩ ይቀርባል። የሰኞ መደበኛ ፕሮግራሞች ስፖርትና አፍሪካ መክረሶችም ተሰናድተዋል። አሁን በቀጥታ ወደ ምሽቱ አብይ ርዕስ እንሻገራለን። ቀደም ሲል በዜናው እንዳመለከት ነው ላለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን የተናገሩት አዲስ የተሾሙትን ተተኪያቸውን እንዲሁም የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይን ባስተዋወቁበት ስነ ስርዓት ላይ ነው። አቶ ሽመልስ አብዲሳ አቶ ፍጹም በመተካት የጠቅላይ ሚኒስትር ጽፈት ቤት ኃላፊ፣ ቢለኔ ስዩም የጽፈት ቤቱ ቃል አቀባይ ሆነው ነው የተሾሙት። ስነ ስርዓቱን እስክንድር ፍሬው ተከታትሏል። ከጠቅላይ ሚኒስትሩ ጽፈት ቤት ከተግባሮቻቸው ጀርባ በስም በአካል የሚታወቁት በቅርበት የሚጠቀሱት ሰው ለአዲስ ኃላፊነት አሮጌውን ቦታ ለቀዋል። በዶክተር አብይ አህመድ የስልጣን ዘመን የመጀመሪያው የጠቅላይ ሚኒስትር ጽፈት ቤት ኃላፊ ፍጹም አረጋ ዛሬ በይፋ ወደ ሌላ ኃላፊነት ተዛውረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር በመሆንም ተሹመዋል። ሰባቱን የለውጥ ወራት የፈጠኑትን የተግባር ጊዜያት መዳሰስ ደግሞ በነባሩ ኃላፊነት ለጋዜጠኞች ያደረጉት የመጨረሻ ንግግር ትኩረት ነበር። ባለፉት ሰባት ወራት የተካሄዱትን ዋና ዋና ነገሮች ማንሳት በተለይ ደግሞ ለመገናኛ ብዙሃን አካላት ተገቢ ይመስለኛል ከኔ የበለጠም ስትከታተሉ ስትዘግቡ አስተያየት ስትሰጡም ስተችውም ስለነበር የምታውቋቸው ጉዳዮች ናቸው። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም፣ በዓለምም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ ያላቸው ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ ሰባት ስምንት ወር ያሰበ ሰው አለ ብዬ አልገምትም። በአካባቢው ዙሪያ ያሉ ሀገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ከግብጽ ጋር፣ ከመካከለኛው ምስራቅ አገራችንም ውስጥ እዚህም እዛም የሚታዩ ጊዜያዊ የሚመስሉ ችግሮች የሚታዩ መሰረታዊ የሆኑ ተግባቦቶችን የፈጠረ በመደመር ጽንሰ ሀሳብ ኢትዮጵያዊነት ጎልቶ እንዲወጣ የተደረገበት ስለሆነም እነዚህን እለት ተእለት በመረጃ ስንመግብም ስንቀበልም ስንማርም ስንካፈልም የነበረበት ሁኔታ ስላለ ይህንን የበለጠ አስቀጥሎ መሄድ ወሳኝ ነው ብለን አምነናል። አቶ ፍጹም በዚህ ንግግራቸው ተተኪያቸውንም አስታውቀዋል። በዚህም መሰረት በኦሮሚያ ክልል የተለያዩ ኃላፊነቶች ያገለገሉት የገዢው ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ሽመልስ አብዲሳ በሚኒስትር ማዕረግ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው ተሹመዋል። አቶ ሽመልስ በሰጡት ማብራሪያ የጠቅላይ ሚኒስትሩ ጽህፈት ቤት ለመረጃ ክፍት እንደሚሆን ተናግረዋል። ትልቅ ኃላፊነት ወስዶ ከዚህ በፊት በመንግስት ኮሚኒኬሽን ጽህፈት ቤት ሲሰራ የነበረው ስራ እዚህ በማዕከል በማድረግ እለት ተእለት ከሚዲያዎች ጋር ጥሩ ግንኙነት በመፍጠር ባለፈው ክቡር ጠቅላይ ሚኒስትሩ በገቡት ቃል መሰረት ምንም የሚደበቅ ነገር የማይኖርበት ሁሉም ነገር በግልጽነት መረጃዎች ተገቢ ሆኑ መረጃዎች በጊዜያቸው እየተሰጡ የሚሄዱበት አግባብ ይፈጠራል። በዚህ ላይም አዲስ ስራ ከእናንተ ጋር እንሰራለን ብለን እናምናለን። ለዚህም ደግሞ አዲስ አደረጃጀት ተመስርቷል። አዲሱ አሰራር በቅርቡ በፓርላማ የጸደቀውን የአስፈጻሚ አካላት ስልጣንና አደረጃጀት የተመለከተ አዋጅ ተከትሎ የመጣ ነው። በዚህ አዋጅ መሰረት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ታጥፏል። በጽህፈት ቤቱ ይሰሩ የነበሩ ስራዎች የሚሰሩት ደግሞ በጠቅላይ ሚኒስትር ጽህፈት ቤት ስር በተቋቋመው የፕሬስ ሴክሬተሪ አማካኝነት ነው። እናም ዛሬ በጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተካሄደው ስነ ስርዓት የመጀመሪያዋ የፕሬስ ሴክሬተሪ ይፋ ተደርገዋል። የመጀመሪያዋ የፕሬስ ሴክሬተሪ ወይም የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ ቢለኔ ስዩም ናቸው። የመስሪያ ቤታቸውን ኃላፊነት ለጋዜጠኞች አብራርተዋል። በአጠቃላይ ከክልል መንግስታት እና ከሚኒስቴር መስሪያ ቤቶች ጋር በተቀናጀ መልኩ ወቅታዊ እና ተገቢ መረጃዎቹን ለህዝብ በማቅረብ ስራ ላይ ኃላፊነት ተሰጥቶታል በተለይ ደግሞ አንደኛ በኢፌዴሪ መንግስት ውሳኔዎች፣ አቋሞች ዙሪያ ወቅታዊ ግልጽ፣ እና ትክክለኛ መረጃ መሰብሰብና ማሰራጨት ለህዝብም ለሚዲያ ተወካዮችም። ሁለተኛ በመንግስት አሰራር ላይ የሚነሱ የህዝብ ምላሾችን፣ አስተያየቶችንና ግብረ መልሶችን ማቀናጀት መተንተንና ማሳደግ ወደ ላይ ወደ በላይ አካል ማለት ነው። ሶስተኛው ደግሞ ለተሻለ ግልጽ ዘገባ በጠቅላይ ሚኒስቴር ጽህፈት ቤት ና በመገናኛ ብዙኃን መካከል ያለውን ግንኙነት ለማጠናከር ነው። እነዚህ ናቸው እንግዲህ ዋና ዋና ስርአቶቹ ማለት ነው። የፕሬስ ሴክሬታሪያቱ ሌሎች ዝርዝር ጉዳዮችን መስሪያ ቤታቸው በሂደት እንደሚያሳውቅም ቢለኔ ስዩም አመልክተዋል። በዛሬው የትውውቅ ስነ ስርአት ላይ በርከት ያሉ የመገናኛ ብዙኃን ባለሙያዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ወደ ሁለተኛው አብይ ርዕስ ዘገባ እናልፋለን። ዛሬ በከፍተኛ የስራ ኃላፊነት ከተቀመጡት ኢትዮጵያውያት ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዚደንት ሳህለወርቅ ዘውዴ አስጠንቅቀዋል። ለዚህም ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚያስፈልግ ነው ያስገነዘቡት። መለስካቸው አምሃ ተከታትሎታል። በተባበሩት መንግስታት ድርጅት የስብሰባ ማዕከል እኛ ሴቶች ዘረኝነትን በመጠየፍ ለሰላም ግንባር ቀደም ሚናችንን እንወጣ በሚል መሪ ቃል ዛሬ በሀገር አቀፍ ደረጃ የሴቶች የሰላምና የትብብር ጉባኤ ተካሂዷል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስትር ወይዘሮ የዓለም ጸጋይ በስብሰባው መጀመሪያ ላይ እንዳስገነዘቡት ዘላቂ ሰላም ለማስፈን በአሁኑ ወቅት በመንግሥት በኩል እየተደረገ ነው ያሉትን ከፍተኛ ጥረት ሴቶች የበኩላቸውን ድርሻ በመጫወት ድጋፍ መስጠት እንዳለባቸው ጠቁመዋል። ኢትዮጵያውያት ሴቶች አሁን የተፈጠረውን የሰላም ችግር ለመፍታት ያላቸውንም ልዩ ብቃት በንግግራቸው አንስተዋል። የሰላም አስፈላጊነት ባለፉት ሶስት ዓመታት በሀገራችን በተለያዩ አካባቢዎች በተከሰቱ ግጭቶች የተነሳ ግለሰቦች፣ ማህበረሰቡና ሀገራችን ያሳለፉትን ችግሮች ማውሳት ለቀባሪው ማርዳት ይሆናል። ነገር ግን ያለፉት ጥፋቶችን፣ ችግሮችን እንዳይደገሙ ሁሉም ሕዝብ በተለይም ሴቶች ድርሻችን መወጣት ይኖርብናል። በመሆኑም ሴቶች በተፈጥሮ በእናትነታችን በተሰጠን ስጦታ ሰላም ፈላጊነታችንና በባህላዊ መንገዶች ያካበት ነው ሰላም የምናሰፍንበት ችግር ሲፈጠርም የምንፈታበት ልምዶችና እሴቶች በማዳበር ቤተሰቦቻችን፣ በየአካባቢያችን፣ በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በቅንጅት ለመስራት እጅ ተያያዘን አንድ ብለን እርምጃ ለመጀመር የሚያስችለንን ንቅናቄ ዛሬ እንጀምራለን። ሚኒስትሯ የጉባኤውን ሁለተኛ ዓላማም አብራርተዋል። በዛሬው ዕለት እንደ ሰላም ማስከበሩ ሁሉ የኢትዮጵያ ሴቶች ለሀገር ልማትና እድገት ያላቸውን ሚናና ድርሻ አጉልቶ የሚያወጣ የላቀ አስተዋጽኦአቸውን እውቅና ለመስጠት በተለይም ሴት ልጅ አትችልም የሚለውን ስር የሰደደው ኋላቀር አመለካከት ለመለወጥና በሕብረተሰቡ ዘንድ ያሳስብ ሽግግር ለማምጣት ጀግኒት የተሰኘ የሕብረተሰብ ንቅናቄ ፕሮግራም በይፋ እናስጀምራለን። ጀግኒት እኔ ነኝ፣ ጀግኒት አንቺ ነሽ፣ ጀግኒት እናንተ ናችሁ፣ ጀግኒት ሁላችንን ነን። የጀግኒት ፕሮግራም ዓላማ ህብረተሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየርና የአመለካከት ሽግግር በማምጣት ለኢትዮጵያ ሴቶች ለሀገር እድገትና ብልጽግና ያበረክቱትና የሚያበረክቱትን የማይተካ ሚና ድርሻ በማጉላት ተገቢውን ክብርና ሞገስ እንዲሁም ዋጋ እንዲያገኝ ማድረግ ነው። አዲሷ የኢትዮጵያ ፕሬዚደንት ወይዘሮ ሳህለ ወርቅ ዘውዴ በክብር እንግድነት በተጠሩበት በዚህ ጉባኤ ላይ ባደረጉት ንግግር የአገር አቀፉን ጉባኤ ወቅታዊነትና አስፈላጊነት አስምረውበታል። ይህ አገር አቀፍ የሰላምና የትብብር ኮንፈረንስም የሀገራችን ሴቶች ለሰላም የሚያበረክቱትን አስተዋጽኦ በማቀናጀት ሴቶችንና ሕፃናትን የአደጋ ተገላጭነት በመቀነስ እንዲሁም የሴቶችን ሚና በማጉላት መላው ህብረተሰብን ለዘላቂ ሰላም እና መረጋጋት በባለቤትነት ዘብ እንዲቆም የጋራ ግንዛቤ ለማሳደግ ድርሻው ከፍተኛ እንደሚሆን ይታመናል። ፕሬዚዳንት ሳልወርቅ ከዚህ አለፍ ብለውም የሴቶች ሚና በአሁኑ ጊዜ በኢትዮጵያ በተለየ መልኩ መታየት መጀመሩንና ይህም የተገባ እንደሆነ ነበረ ያስገነዘቡት። እንደሳቸው አገላለጽ ባለፉት ሦስት እና ሁለት ሳምንታት በኢትዮጵያ የተወሰዱ ታሪካዊ እርምጃዎች አሉ። ለሴቶች በርካታ ኃላፊነቶች ተሰጥተዋል። የካቢኔው ግማሽ ቁጥር ሴቶች መሆናቸውን ያስታውሱት ፕሬዚዳንቷ የእርሳቸውንና በጠቅላይ ፍርድ ቤት ፕሬዚዳንትነት የተሾሙትም ሴት መሆናቸውን አውስተው እርምጃው አድናቆትን ያተረፈ መሆኑንም ገልጸዋል። ይሁን እንጂ ሌላም ገጽታ አለው ሲሉ ፕሬዚዳንት ሳህለ ወርቅ ያስረዳሉ። ሴቶች በኃላፊነት ቦታ ላይ ከተቀመጡ በበለጠ አይን እንደሚገቡ፣ በማጉያ መነጽር እንደሚታዩ እንደምንታይ፣ በአይነ ቁረኛ ክትትል እንደሚደረግብን ለአንድ አፍታም መዘንጋት የለብንም። ስለዚህ አማራጭ የለንም። አማራጫችን ለተሰጠን ስራ ተግተን፣ አንድ አይናችን ብቻ ዘግተን እየተኛን፣ በአንዱ እየጠበቅን ስራችን መፈጸም ይኖርብናል። በዚህ አንጻር በካቢኔ ውስጥ አዲስ ለተፈጠረው የሰላም ሚኒስቴር፣ በሴት የሚመራው የሰላም ሚኒስቴር ሁላችንም ድጋፋችንን እንድንሰጥ በዚህ አጋጣሚ ጥሪ ለማቅረብ ፈልጋል። ፕሬዚዳንቷ ይህ ዛሬ ለሴቶች የተገኘ ድል ዘላቂነቱ የሚረጋገጠው በዋዛ እንዳልሆነ ምሳሌ እየጠቀሱ ነበር ያስገነዘቡት። በዛሬው ዓለም በበለጸጉት አገሮች እንኳን ሴቶች በኃላፊነት ስፍራቸው በቂ ውጤት አላስመዘገቡም በማለት የሴቶችን መብት በኃይል ወደ ኋላ መልሰውታል በማለት ወቅሰዋል። ስለሆነም ጊዜ የለም ይላሉ። በጣም በርትተን ተግተን መስራት ይኖርብናል። ስለሆነም ወቅቱ ወደ ተጨባጭ ተግባር በአስቸኳይ እንድንሸጋገር ይጠይቃል። እንደዚህ ያሉ ታላላቅ ተልዕኮዎች በመፈክር ብቻ የተወሰኑ ሳይሆኑ በተጨባጭ የድርጊት ፕሮግራሞች ሊደገፉ ይገባል። በሰላም እጦት በከፍተኛ ደረጃ የሚጎዱት ሴቶች መሆናቸው ዛሬ ምንም የማያጠራጥር እውነታ ነው እና አያከራክረንም። ዛሬ ጥያቄው ሴቶች የመፍትሄ አካል መሆን ይገባቸዋል፣ በጠረጴዛው ዙሪያ መገኘት አለባቸው የሚለው ነው። ፕሬዚዳንቷ ሌሎችም ማስጠንቀቂያዎች ነበሯቸው። ሌላው መፍትሄ የሚገኘው ከራሳቸው ችግር ከሚጋፈጡ ሴቶች ነው። ወደ ታች መውረድ አለብን፣ ማዳመጥ አለብን። ከስብሰባ አዳራሽ ውጪ መድረስ ያለብን ድምጽ የሌላቸውን ሴቶች ድምጽ በማጉላት ደረጃ ነው። ስለዚህ ይህም ከእኛ በጣም የሚጠበቅብን በተለይ በተለይ ኃላፊነት እርከን ላይ ለመቀመጥ እድል የገጠመን ሴቶች ባለንበት የምቾት ሁኔታ የተደላደልን መስለን መታየት የለብንም ከቶውንም የለብንም። ፕሬዚዳንት ሳህለወርቅ በአሁኑ ጊዜ የሴቶች በስልጣን ላይ መውጣት የአንድ ወቅት ክስተት ሆኖ እንዳይቀር ተተኪና ቀጣይ ሴት ኃላፊዎችን ለማፍራት በርትቶ መስራት እንደሚገባና አርያ መሆን እንደሚያስፈልግ አስገንዝበዋል በዚህ ጉባኤ መክፈቻ የአዲሱ ሚኒስቴር መሥሪያ ቤት የሰላም ሚኒስቴር ሚኒስትር ወይዘሮ ሙፍሪያት ካሜል ለሰላም በኅብረትና በአንድነት መሥራት ቁልፍና ወቅታዊ ጉዳይ መሆኑን አስታውቀዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ሚቀጥለው በአለማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ ቅርም ሲል እንደገለጥ ነው የኢትዮጵያ ክልሎችን ከሚያገናኙ አብራ መንገዶች አንዱ የሆነው የአለማጣ ቆቦ መስመር ለአንድ ሳምንት ዝግ ሆኖ መቆየቱ አይዘነጋም። በትናንትና ሁለት የመከላከያ ሰራዊት ቃል በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። ሙርጌታ ጽብሃ ከመቀሌ ተከታዩን ልኮልናል። መንገዱን ተዘግቶ በነበረበት ወቅት ለተሽከርካሪዎች በመከልከል ሰዎች በእግራቸው ወሰኑን እንዲሻገሩ እየተደረገ ነበር። የቆቦ ከተማ ነዋሪ አቶ አበበ ጫኔ ባለፈው ሳምንት መንገዱን እንዲዘጋ ያደረጉ ምክንያቶች እስረኞች እንዲፈቱና ልዩ ኃይል ደግሞ ከአካባቢው እንዲነሳ የሚል ጥያቄ አዘል መሆኑን ገልጾ ነበር። አሁን እንደተናገረው ደግሞ መንገዱን በመዘጋቱ ለሁለንተናዊ የከተማው እንቅስቃሴ እንቅፋት ሆኗል ሲል ይገልጸዋል።

ይሄ ነገር ነገር ነው። በተጨማሪም ከቆቦ ከተማ በሰሜን አቅጣጫ የሚገኙ ትምህርት ቤቶች መንገዱ በመዘጋቱ የትምህርት ሂደቱን ባለፈው ሳምንት መስተጓጎልን ነው መረጃ የሰጡን አካላት የገለጹሉን። አቶ መሐሪ ገብረ ሚካኤል የአላማጣ ከተማ ንግድና ዘፈር ማህበራት ምክር ቤት ዋና ጸሐፊ ናቸው። መንገዱን ተዘግቶ በነበረበት ወቅት በከተማዋ ንግድ ስራዎች ላይ ትልቅ አሉታዊ ተጽዕኖ ነበረው ይላሉ። ሲቀሰው ከፍተኛው ጫና ፈጥረብን ነበረ። ከተማችን የተለያዩ አልጋዎች አስይዞ የሚኖሩ ሰዎች አሉ። የተለያዩ ስራ ሰርተ የሚኖሩ ሰዎች አሉ። ያ መንገድ ስረት ስለተዘጋ ምንም አይነት ስራ መስራት አልተቻለም። ማንኛውም አይነት ሸቀጥን መግባት አልቻለም። በወቅቱ እንደዚህ ህዙ በመቀሌ ዞሮ እንደዚህ ነው ይዘው ነበሩ። ስለዚህ ከፍተኛ ጫና ፈጥረብን ነበረ ማለት አሁን መንግስት ፈጥረው ናቸው። በጉዳዩን አስመልክቶ ምሁራዊ ትንታኔ የጠየቅናቸው በመቀሌ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል አስተማሪ አቶ ምዑዝ ሐዱሽ መንገድ መዝጋት የሚያመጣውን ጉዳት ለተወሰኑ አካላት ብቻ አይደለም ይላሉ። መንገድ ተዘጋ ማለት ነጻ የሆነ የአገልግሎትና ነጻ የሆነ የእቃ ትራንስፖርት የለም ማለት ነው። ይሄ ሲሆን ዋጋ መጨመር ያሳያል። ስለዚህ ዋጋ ሲባል ዝም ብሎ የመሸጫ ዋጋም ሳይሆን የትራንስፖርትን ዋጋም አለ፣ የመግዣን ዋጋም ይጨምራል አብረው። ምክንያቱ ድሊያንስ አለ፣ ሌላ የጊዜ መጓተትም አለ። ሁለቱ ይከሰታሉ። ሁለቱ ሲከሰቱ አምራችም ይጎዳል፣ ምክንያቱ ገበያ የለውም። እዚህ ላይ ተጠቃሚም ይጎዳል። ዋጋ ሲጨምር ተጠቃሚው ወደ ሌላ እቃ ነው ሽፍት የሚያደርገው። አልጋ ተጠቃሚ ነበረ መሀል ላይ እነደብረሲና አጣዬና ከሚሴ ቁርስም ነበረ እዚህ አካባቢ በኔትወርክ ያሉ ከተማዎች እንዳለ በሙሉ ይሄ ተዘጋ ማለት እንዳለ የአልጋ አገልግሎትም የለም። አልጋ ያለም ማለት ምግብም የለም። ምግብ የለም ማለት እዛ የነበረውን አምራች ገበሬ ራሱ የሚያቀርበው የነበረው የድንች የሚሆን የቲማቲ የሚሆን የሽንኩርት የሚሆን እነዚህ በሙሉ ሳያቀርብ ቀርተዋል ማለት ነው በየቀኑ የሚያገኘውን የነበረውን ገቢ በሙሉ ያደርጋል ያጣል። አቶ ምዑር ሲናገሩ ያላማጣ ቆብ መስመር ባለፈው ሳምንት ሙሉ በሙሉ ተዘግቷል። ግን ከዛ በላይ ለአንድ ዓመት ያህል ከትግራይ ወደ መሀል ሀገር፣ ከመሀል ሀገር ደግሞ ወደ ትግራይ የሚደረግ ጉዞ በአማራ ክልል የደህንነት ስጋት አለን በማለት ህብረተሰቡ የሚጠቀመው በአፋር ክልል በኩል ነው ብለዋል። ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም የመጨረሻው የመጽሔት ክፍለ ጊዜ ዘገባ የዩናይትድ ስቴትስን የተመለከተ ነው። ወደ ምርጫ ውጡ፣ ድምፃችሁንም ስጡ። የዩናይትድ ስቴትስ ሪፐብሊካን ፕሬዚደንት ዶናልድ ትራምፕና የቀድሞው የቀድሞ ዲሞክራቲክ ፕሬዚደንት ባራክ ኦባማ ለየታማኝ ደጋፊዎቻቸውና በአጠቃላይም ለመራጭ አሜሪካውያን ሰሞኑን በየአደባባዩ ሲያሰሙት የከረሙት ጉትጎታ ነው። ሰሎሞን አባተ ዝርዝሩን ይዟል። ቀኑን አታባክኑት፣ ውጡና ምረጡ ድምፆቻችሁን ስጡ። የፕሬዚደንት ዶናልድ ትራምፕ የመጀመሪያው ፕሬዚደንታዊ ዘመን አማካይ ጊዜ ምርጫ ዕለት ነገ ነው። በምርጫ ሰነዶችና ኮሮጆዎች ላይ የሌለው የፕሬዚደንቱ ስም ብቻ ነው። የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ፣ የግዛቶቹ ጠቅላይ ገዢዎች፣ የየአውራጃውና በተዋረድም ያሉ የአካባቢና የአቃቤ ሕግ ሥልጣናት ድምፅ ሊሰጥባቸው የሚገባ የውሳኔ ህዝብ ሐሳቦች ሳጥን ላይ ናቸው፣ የምርጫ ካርድ ላይ ናቸው። ሰሞኑን በየቀስቀሳ አደባባዩ ተናንቀው ያሉት ሁለቱ ዝሆኖች የአሁኑ ፕሬዚደንትና የቀድሞም አውራሻቸው የለም እኛም አለን እያሉ ነው። ስምና ፎቶዎቻቸው አይኑሩ እንጂ አጀንዳና ራዕዮቻቸው ከእያንዳንዱ ተፎካካሪ ዕጩ ጀርባ በእያንዳንዱ የውሳኔ ድምፅ ጠባቂ ጥያቄ ዙሪያ ዶናልድ ጄ ትራምፕ ወይም ባራክ ኤች ኦባማ አሉ። በተለይ ለተቀማጩ ፕሬዚደንት የፈተናና የግምገማ ያህል ክብደት ያለው ነው የነገው ምርጫና ውጤቱ። የሃያ ሁለት ወራት አስተዳደራቸውን አካሄድ ህዝብ ወዶላቸዋል ወይስ ተከፍቶባቸዋል? የትራምፕ ፖሊሲዎች ስር ይሰዳሉ? የትራምፕ አጀንዳ ተጠናክሮ ይቀጥላል? ይሁንታ ተችሮታል? በዚህ አሜሪካውያን በየጎራው ተካተው እጅግ ተከፋፍለዋል በሚባልበት ጊዜ ቁልፍ ምርጫ ነው የነገው። የተወካዮች ምክር ቤቱ የህግ መምሪያ አራት መቶ ሰላሳ አምስት መቀመጫዎችና ከባለመቶ መቀመጫው የህግ መወሰኛ ሲሶ ያህሉ ነገ ሳጥን ላይ ናቸው። አሁን እስከ ዛሬዋ ዕለት ምናልባትም የምርጫ ውጤት ተጠናቆ ታውቆ፣ ሁሉም ቦታውን ጨርሶ እስኪለይ በቀረው ጥቂት ጊዜ የዩናይትድ ስቴትስ ሪፐብሊካን ፓርቲ ዋይትሃውስንና ሁለቱንም የተወካዮች ምክር ቤቱን ክንፎች ተቆጣጥረዋል። የሰሞኑ የሕዝብ ሐሳብ ክትትልና ግምገማ አዝማሚያ እንደሚያሳየው የህግ መምሪያው ለዴሞክራቶቹ የሚወድቅ ይመስላል። አብላጫ መቀመጫውን ለመቆጣጠር አሁን በያዙት ላይ 23 ተወካዮችን ማስመረጥ ይኖርባቸዋል ዴሞክራቶቹ። የህግ መወሰኛው ምክር ቤት ግን ከሪፐብሊካኑ እጅ የመውጣቱ ነገር እጅግ አጠራጣሪ መሆኑ በስፋት እየተነገረ ነው። ቢያንስ አሁን የያዙትን 51 ለ 49 የሆነ የበላይነት አስጠብቀው ይዘልቃሉ። በለስ ከቀናቸውም አንድ ሁለት ተጨማሪ መቀመጫ ከዲሞክራቶቹ ይነጥቃሉ። በዩናይትድ ስቴትስ ፖለቲካ ድምፃቸውን ከምርጫው ዕለት ቀድመው ለመስጠት ለሚፈልጉ መራጮች ክፍት በሚሆነው የአንድ ወር ጊዜ ውስጥ አሰራሩን በሚፈቅዱ ከሰላሳ በላይ ግዛቶች ውስጥ ከሰላሳ ሚሊዮን በላይ መራጮች በአካልና በአስገዳጅ ምክንያቶች በምርጫ ጣቢያዎች ላይ መገኘት የማይችሉም በፖስታ መልእክት ድምፆቻቸውን ሰጥተዋል። እንግዲህ ቀኑ ቀድሞ በሚጀመርበት የዩናይትድ ስቴትስ ምስራቃዊ ክልል ጣቢያዎች በይፋ ሊከፈቱ የቀረው ጊዜ ከአሥር ሰዓት ያነሰ ነው። ቅስቀሳው እየጦዘ በመጣባቸው የመጨረሻ ቀናት ፕሬዚደንት ዶናልድ ትራምፕ የመራጩን ቀልብ መሳብ የመረጡት በፍልሰትና ኢሚግሬሽን ጉዳይ ላይ ነው። ሪፐብሊካን ጠንካራ የሀገር ወሰኖችን ነው የሚፈልጉት። ወንጀል አይፈልጉም ቀውስ አይፈልጉም። የፍልሰተኞችን ጎርፍ አይፈልጉም። ዲሞክራቶቹ የሚፈልጉት ድንበሮቻችን ክፍት እንዲሆኑ ነው። በወንጀል ላይ ወንጀልን የሚጎትቱብንን የፍልሰት ቅፍለት በሌላ ቅፍለት ላይ እያከታተሉ መጋበዝ ነው የሚፈልጉት ሚስተር ትራምፕ ናቸው ይህንን ያሉት። ዴሞክራቶቹ በአንጻሩ ማተኮር የወሰኑት በጤና ጥበቃና በሚስተር ትራምፕ የአስተዳደር ዘዬ ላይ ነው። ዋናው የማሸነፊያ መሣሪያችን ነው ብለው የሚያምኑትና የሚናገሩትም ደግሞ ግዙፍ ቁጥር ያለው ድምፅ ሰጪ ወደ የጣቢያው መትመምን ነው። እንደ ቀድሞው ፕሬዚደንት ባራክ ኦባማ አይነት ጎልተው የሚታዩ ሰዎቻቸው ደግሞ ነቅናቂ ኃይልና የግፊት በትራቸው ሆነዋል። ዩ ን ቪዥን አፍ አሜሪካ ላቅ ያለች ተስፋ የበዛባትና ቸርነት የሞላው የአሜሪካን ራዕይ መምረጥ ትችላላችሁ። ይህንን ለማሳካት ግን ድምፃችሁን መስጠት አለባችሁ። የባራክ ኦባማ ጥሪ ነው። በነገው ምርጫ ዴሞክራቶቹ ብዙ ያተርፋሉ ብለው የሚጠብቁት የብሩኪንግስ ተቋሙ ተንታኝ ጃን ሁዳክ፣ ሪፐብሊካኑም ቢሆን የሚወጡት ባዶ እጃቸውን አይደለም ይላሉ። Right now it does look like Democrats will do quite well in house races probably enough to take አሁን ባለው ሁኔታ ለተወካዮች ምክር ቤት የህግ መምሪያ በሚደረጉት ፉክክሮች ዲሞክራቶቹ የሚቀናቸው ይመስላል። የህግ መወሰኛ ምክር ቤቱ ግን እንደ ተከፋፈለ ይቆያል፣ ምናልባትም በሪፓብሊካኑ እጅ ይጸናል ብለዋል ሁዳክሲ። ተነቢዩ በሁለቱም ወገን ላሉ መራጮች ዋናው ጉዳይ ፕሬዚደንት ትራምፕ ናቸው ይላሉ የአሜሪካን ዩኒቨርስቲ ኤክስፐርት አለን ሊችማን በዘመኑ የቅርብ ትውስታችን ውስጥ ይህ የአማካይ ዘመን ምርጫ በድፍን ሀገሪቱ ከሁሉም በላይ የተጋጋለ ሆኗል፣ ብሔራዊ ሆኗል። በቅርቡ በተካሄደ አንድ ቅኝት ትራምፕ ዋናው ጉዳያችን ይሆናሉ ወይም አይሆኑም ብለው ከመራጩ ሕዝብ ሁለት ሦስተኛው ድምፅ ሰጥተዋል ብለዋል ሌችማን ሁለት ሦስተኛው ወትሮም ቢሆን በእንዲህ አይነቱ የአማካይ ዘመን ምርጫ የተቀማጩው ፕሬዚደንት ፓርቲ ቦታዎቹን ያጣል። በተለይ እንዲህ እንደ ሚስተር ትራምፕ በህዝብ ዘንድ ያለው ተቀባይነት እጅግ ዝቅ ያለ በሆነ ጊዜ ባልደረባዬ ጂም አለን በዘገባው ውስጥ የጠቀሳቸው ሌላው ተንታኝ ካይሌ ኮዳክ እንዳሉት ዴሞክራቶቹ የህግ መምሪያውን ካሸነፉ ይላሉ። የሁለቱም ፓርቲዎች ጥምር የሆነው የዋሽንግተኑ የፖሊሲ ማዕከል ባልደረባ ጃን ፎርቴ በመንግሥቱ ውስጥ የጎለበቱት ዲሞክራቶች የትራምፕን ሕግጋት ማሳለፍ አይዳዳቸውም። እንዲያውም በዶናልድ ትራምፕ ላይ ምርመራዎች እንዲጠናከሩ መጎትጎትን በመሳሰሉ አካሄዶች ተቃውሞና ድምፆቻቸውን ያበዙባቸው እንደሁ እንጂ። ቀደም ሲል ወደ መጨረሻው ዘገባ ብለን አልነበር? አንድ እዚህ ስቱዲዮ ከመጣም በኋላ የደረሰ ዘገባ አለ። አንድ ሺ አንድ መቶ የሚሆኑ የኦሮሞ ነጻነት ግንባር ኦነግ የቀድሞ ተዋጊዎች ከኤርትራ ተመልሰን ስልጠናውን ካጠናቀቅን በኋላ የተገባልንን ቃል አልጠበቁልንም፣ የመንግስትና የግንባሩ አመራሮች መጥተው ያነጋግሩን ሲሉ ጥያቄ አቅርበዋል። ሙክታር ከድር የኦሮሚያን ጸጥታና አስተዳደር ቢሮ ኃላፊ ምላሽ አካቶ ተከታዩን ዘግቧል። መንግስት ከኦነግ ጋር ያደረገውን ስምምነት ተከትሎ አርዳይታ የስልጠና ማዕከል ገብተው የተለያየ ስልጠና እየተሰጣቸው መሆኑ ሲነገር ቆይቷል። በዚሁ መሰረት ባለፈው ሳምንት በግቢው ግጭት ተነስተዋል በሚል በስፋት ወሬው መነሳቱን ተከትሎ ምን እንደተፈጠረ ለማጣራት ወደ አርዳይታ አሰሳይን ቀጠልኩኝ። ከኤርትራ መጥተው ስልጠና እየተካፈሉ ካሉት የኦነግ ወታደሮች አግኝቼ ያናገርኳቸው ጦሩ የተለያዩ ጥያቄዎች ያለውና ይህንንም ጉዳይ ለሚመለከተው አካል አቅርቦ እሱኑ ለመነጋገር ቁጭ ብሎ ሳለ በሌላ ጉዳይ ግብግብ መፈጠሩን ነው የጠየኩት ሰው የነገረኝ። አንዱ ከተቀመጥንበት ተነስቶ ቪዲዮ መቅረጽ ጀበረ። ሌሎች ይህንን ልጅ ለምን ትቀርጻለህ? ብለው ተቆጡና ሊደበድቡት ሲሉ ሸሽቶ ወደ ፖሊስ አባላት ሄደ። ፖሊሶቹ ልጁን ለመከላከልና ለመገላገል መጡ። በዚህ መሃል ነው ግብ ግቡ የተፈጠረው። ከግብ ግቡ በኋላ ሰው ወደ ጸብ ሲገባ ያንን ለማብረድና ለመበተን የጢስ ቦምብ ተወረወረ። በዚህ ደግሞ ሁለት ልጆች ጉዳት ደረሰባቸውና ወዲያው ወደ ሕክምና ተወስደው ተመለሱ። በዚህ ረገድ ጦሩ የተለያዩ ጥያቄዎች እንዳለው የቆይታቸው ጊዜ መርዘሙን፣ ስልጠናው ካለቀ በኋላም ደግሞ አላግባብ እየተቀመጡ መሆኑንም በቅሬታቸው ሲያስነሱ እንደነበረ ተነግሯል። በተለይ ከቤተሰቡ ወጥተን የቆየነው ለረጅም ዓመታት ስለሆነ ቤተሰቦቻችንን ማየት እንፈልጋለን ነው የሚሉት። በስልጠናው ላይ ከሚገኙ ካነጋገርኳቸው የኦነግ ወታደሮች ውስጥ አንደኛው ፕሬዚዳንት ለማ መገርሳን ወይንም የክልሉን ከፍተኛ አመራሮች ባገኛቸው ይህንን ጠይቃቸው ነበር ብሎኛል። ማሲኮን አርገ እኔ በበኩሌ መጠየቅ የምፈልገው ቤተሰቦችን ሂጄ ማየት ነው። ከእናንተ ምንም አልፈልግም። ሥልጠናውን ወስጃለሁ። አንዲት የመሸኛ ወረቀት ብቻ ስጡኝና ተሃድሶ ወስዷል በሉኝ። ከማኅበረሰቡ ጋር እንዴት መኖር እንዳለብኝ አሰልጥናችሁኛል። መሄድ እፈልጋለሁ። በሌላ በኩል ደግሞ በተለይ በሰላማዊ እንቅስቃሴ እንታገላለን ብለን ነው ከአመራሮቻችን ጋር ተነጋግረው ወደ ሀገር የገባ ነው። አሁን እየሆነ ያለው ነገር ደግሞ ግራ አጋብቶናል፣ ስጋትም ሆኖብናል ያሉት በስልጠና ላይ ያሉ ወታደሮች የኦነግ ሊቀመንበር አቶ ዳውድ ኢብሳን ወይንም ደግሞ አመራሮቹን ባገኛቸው ይህንን ጠይቃቸው ነበር ሲል ነው የተናገረው። ባገኛቸውማ በሰላማዊ መንገድ እንታገላለን ብላችሁ ነው ወደዚህ እንድንመጣ ያደረጋችሁት። እንዴት ከመንግሥት ጋር ለሰላማዊ ትግል መስማማት አቃታችሁ? ወይስ መጀመሪያውኑ ሳትስማሙ ነው የመጣችሁት? ስለምን ጦር ከዚህና ከዚያ ሆኖ ይዋጋል ብዬ ልጠይቃቸው እፈልጋለሁ። ጉዳዩ በዚህ ደረጃ ከደረሰ በኋላ ወደ ሰላምና መረጋጋት ግቢው የተመለሰ መሆኑን ሰልጣኞቹ ያነሱትም ጥያቄ አግባብነት ያለው እንደሆነ ነው የኦሮሚያ ጸጥታና አስተዳደር ቢሮ ኮሚኒኬሽን ኃላፊ አቶ ባይሳ ኩማ የነገሩን። ይህንን ከማስፈጸም አንጻር እውነት ነው፣ ትንሽ መጓተት ነበር። እነርሱ እንዳሉት ስልጠናው ካለቀ በኋላ አንድ አምስት ቀን ተቀምጠዋል። ይህም ነው ችግር የፈጠረው። ስልጠናው አልቆ ሥራ ሲፈቱ ካልሄድን በስተቀር ለምን እንቀመጣለን ብለው ነው ጉዳዩ የተነሳው። ትላንት ከክልል አመራር ሰዎች መጥተው በስፋት ተወያይተናል። በዚያ ውይይት መሠረትም ስልጠናው ለሁሉም ተሰጥቶ ሲጠናቀቅ ሁሉም ወደየቤተሰቡ ይሄዳል። ቤተሰቡን አይቶ ሲመለስም በየሚመደብበት የሥራ ዘርፍ ሕይወቱን ይቀጥላል። ይህንን ጉዳይ በተመለከተ ከኦነግ በኩል ያላቸውን ሐሳብ ለመጠየቅ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ብጠይቃቸው ስለ ጉዳዩ በቂ መረጃ እንደሌላቸው ነግረውኛል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ወደ ሁለተኛው አጋማሽ መሸጋገራችን ነው። የባንዲራ ጉዳይ በፍራንክፈርት አሬና ስታዲየም በአውሮፓ አገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በአንድ ላይ ተሰባስበው ከኢትዮጵያዊ ጠቅላይ ሚኒስትር አብይ አህመድ ጋር ለመዋየት ባዘጋጁት ፕሮግራም የባንዲራ ጉዳይ አጨቃጫቂ እንደነበር በፕሮግራሙ የተሳተፉ ገልጠዋል። ሌሎች አስተያየት ሰጪዎች በበኩላቸው እንዲህ ያሉ ትንንሽ ጉዳዮች በየቦታው ሊፈጠሩ ይችላሉ፣ ነገር ግን በጊዜ ሂደት የሚፈቱ እንጂ የኢትዮጵያን አንድነት አደጋ ላይ የሚጥሉ አይደሉም ይላሉ። በሌላ በኩል በስፍራ የተገኙ ኤርትራውያን ጠቅላይ ሚኒስትሩ እየወሰዱ ያሉትን ለውጥ አድንቀው ከኤርትራው ፕሬዚዳንት ኢሳያስ አፈወርቅ ጋር የተጀመረው ውይይትና ድርድር ግልጥ ሊሆን ይገባል ሲሉ ጠይቀዋል። ጽዮን ግርማ በፍራንክፈርቱ አሬና ስታዲየም ከካሜራ ጀርባ ምን ነበር ስትል የተለያዩ ሰዎችን ጠይቃ ተከታዩን አጠናቅራለች። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ቁጥራቸው በዛ ያሉ ዝግጅቶች ሲካሄዱ ቆይተዋል። ዝግጅቶቹ በአገር ውስጥና በውጭ አገር የሚከናወኑ ሲሆኑ አብዛኞቹ እንግዳን ከመቀበልና ከጠቅላይ ሚኒስትሩ ጉብኝት ጋር የተያያዙ ናቸው። ዝግጅቶቹም ላይ የተለያዩ ባንዲራዎች ሲውለበለቡ ታይተዋል። በአንዳንድ ቦታዎች እነዚህ ባንዲራዎች አወዛጋቢና አጨቃጫቂ እንዲሁም ግጭት ቀስቃሽ እንደሆኑ ይነገራል። በጀርመን ፍራንክፈርት ኮሜርስ ባንክ አሬና ስታዲየም እንዲሁ ጠቅላይ ሚኒስትር አብይ አህመድን ለመቀበል የወጡ የአውሮፓ ነዋሪዎች በባንዲራ ጉዳይ አለመግባባቶች ተፈጥረው እንደነበር ይናገራሉ። ለጠቅላይ ሚኒስትሩ ያቀረባችሁ ጥያቄ ተገቢ መልስ ተሰጥቶበታል ብላችሁ ታስባላችሁ ለሚል አስተያየት የደወልኩላቸው የዝግጅቱ ተሳታፊዎች የባንዲራን ጉዳይ አንስተው ነበሩ ያሉትን ሁኔታዎች አስረድተዋል። ከእነዚህ ውስጥ አንዱ በስልክ ያገኘኋቸው አቶ በላይነህ ተሾመ ናቸው። አስተያየታቸውን ከጠቅላይ ሚኒስትሩ ንግግር ነው የሚጀምሩት። በተደረገው ጠቅላላ ጉባኤ ላይ በጣም ከፍተ ኛ የሆነ ተሰሚነት ያለው በጣም ታሪክ ነው ሊባል የሚችል ንግግር ነው ያደረጉት። በእጅጉ ብዙውን ሰው አስደስተውታል። ግን ከዛ በፊት የነበሩ በጣም የማይመቹና ብዙዎቻችን ያሳዘን እና ቅድሚያ ሁኔታዎች እንደነበሩ ግን በዚህ አጋጣሚ መጥቀስ ይቻላል። ምንድን ናቸው እነሱ? በከፍተኛ ደረጃ የተደራጀ በሚመስል መልኩ በኢትዮጵያም ባንዲራ በሚያናነቅ ኢትዮጵያዊነትን በጣም በሚያሳንስ መልኩ የአንድ የንቅናቄ ባንዲራ ስለፊት መናገርም ካስፈለገ የኦነግ ባንዲራ በጣም ዶሚኔት አድርጎ ተከለከለ በሚል መልኩ ኢትዮጵያ ባንዲራ እንዳይገባ ወደ ውስጡ እየተከለከለበት ሁኔታዎች ነበሩ። ሌላውን በኢትዮጵያዊነት በአንድነት በፍቅር በመደመር የሚያምነውን በጣም አሳዛኝ በሆነ ሁኔታ ላይ ዲፕሬሽን የፈጠሩበት ሁኔታ ነው ይታይ ነበረው። የተወሰኑ ቡድኖች የራሳቸውን ባንዲራ ይወክለናል ያሉትን ባንዲራ ይዘው መንቀሳቀስ አይችሉም? በመሰረቱ ይቻላል፣ ክፋቱም አይታየኝም። አሁን ጥያቄው ኦነግ ለምን ባንዲራውን ይዘው ወጣ አይደለም። ማንም የሚያምንበትን ሊያደረግ ይችላል። ግን የሌላ ባንዲራ ወይም በኢትዮጵያዊ ነን ብለን እስካልን ድረስ ይሄ እስካልተለወጠ ድረስ ይሄ ባንዲራ መለያችን ምልክታችን ነው እና ይሄን ያ ባንዲራ እንዳይውለበለብ ቅስቀሳ ማካሄድ ወይ ያ ባንዲራ ሲታይ ጩኸት ማሰማት በክስተት እንዳየ ነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየ ነው። ይህንን ነው የምንቃወም እንጂ ለምን ሰው ባንዲራ ይዝም አይደለም። ግን ደግሞ ሌሎች ቦታዎች ላይ ለምሳሌ፣ ከቅርብ ጊዜ ወዲህ የዚህ የባንዲራ ጉዳይ በኢትዮጵያ ውስጥ በጣም አጨቃጫቂና አከራካሪ ሆኗል እና ሌሎች ፕሮግራሞች ላይ ሲታይ በቴሌቪዥንም ሆነ በምስል ሁለቱ ባንዲራዎች አብረው ሆነው አይታዩም ወይም ደግሞ ሁለቱ ባንዲራዎች ባሉበት ቦታ ላይ ግጭቶች አሉ። ጀርመን ላይ በምስል እንዳየ ነው። ግን ባንዲራዎቹ የኢትዮጵያና የኦነግ ባንዲራ አረንጓዴ፣ ቢጫ፣ ቀዩና ሌላው ባንዲራ አንድ ላይ ተገጣጥመ ሁሉ ይታይ ነበረና ለውጭ ለሚታየው ምስል እዛ ድረስ አይነት መሆኑ እንደውም ትንሽ በጀርመኑ ሻል ያለ ነገር ታይቶበታል የሚል ትርጉም ይሰጥ ነበረ። እንግዲህ ይሄ የአመለካከት ጉዳይ ነው እና የተመልካቹ በምን እንዲተረጉመው ለየራሱ የሕሊና ውሳኔ የሚሰጥ መትያ ነው። ሁሉን ባንዲራ አጥላልተን ንደ የሌላውን ከፍ ለማድረግ አይደለም። በዚህ ሁኔታ ላይ የተለያዩ ባንዲራዎች በተለይ የተለያዩ አካባቢዎች ይደረጋሉ። አይደለም ንቅናቄ ቀርቶ የስፖርት ክለቦችም የየራሳቸው ባንዲራ አላቸው። ለመያዙም ይከለክላቸው አይኖርም ግን ኢትዮጵያን የሚወክሉ አዲስ ራዕይ ይዘው መጥተው ኢትዮጵያን አንድ ለማድረጉ ቅስቀሳ እያካሄዱ አሉ። ጠቅላይ ሚኒስትር በመጡበት ሁኔታ የሀገራችን አንድነት የሚያንጸባርቀው እስካሁን ባንዲራችን ብለን በወላያ ሁለሁላችንም ይዘነው ጠብቀው የነበረውን ባንዲራ ማያያዝን እንደ ትክክል አለመሆን ወይም ደግሞ አሁን አንዴ ቅሬታዎትን መመልከቱና ማየቱ ቅሬታዎትን ሁለተኛ፣ በውጭ የተላለፈውን አላውቅም፣ ግን እዛ በአዳራሽ ለነበረውና በስክሪን የሚታየው በቀጥታ ስለዚህ ባንዲራ ነበረውና ረባሽነት ነበረው። አንዴ ቅሬታውን የእርስዎ ጥያቄ የኢትዮጵያ ባንዲራ እንዳይገባ ተከልክሏል ነው? አረንጓዴ ቢጫ ቀዩ የኦነግ ባንዲራ ተውለብልቧል ነው? ወይስ በዚህ ምክንያት የተፈጠረ ግጭትና አለመግባባት ተፈጥሯል ነው ምንድን የሆነው እስቲ አንድ ሁለት ብለው ነጥቦቹን ይንገሩኝ ምንድን ነው ቅሬታው ምን ተፈጠረ በመጀመሪያ ደረጃ የተፈጠረውና ራሴም እንደ ምስክርነት የማየው ያየውት አጋጣሚ ባንዲራዎች ገና ስንገ ሲገባ አይ ይሄኛው የኢትዮጵያ ባንዲራ ተከናንቦ የነበረ ሰው የለም ይሄ ባንዲራ መግባት የለበትም የሚል ትዕዛዝ ተላልፎልናል ብሎ ይነግረናል ይሄ አንድ። እንግዲህ የጀርመን ዜጋ የሆነ ሰው ነው የሚለው። ሌሎች ባንዲራዎች አሉ አይደለም ወይ? ሁለተኛ ደግሞ አጠገባችን በዛ ሰዓት ደግሞ በዛ ቅጽበት የኦነግ ባንዲራ የያዙ ሰዎች ሲገቡ ዝም ብሎ አስገባቸው። እንደ እነሱ እየገቡ ለምንድን ነው እኛ የምንከለከለው? ይለዋል። የለም የተባልነው ይህንን ባንዲራ ይዞ ይሄም ልክ ባንዲራ እንዳይገባ ነው የተከለከልነው ይላል። አንድ ስለዚህ ተከልክለው ቀሩ ወይስ መጨረሻ ላይ ተፈቀደላቸው? ብዙ የተመለሱና በየመኪናቸው ሄደው ያስቀመጡ እንዳሉት ሰምተናል። በመጨረሻ ግን ካዘጋጅ ኮሚቴዎቹ ውስጥ ይሄ ኢንፎርሜሽን ተነግሯቸው በጣም በጣም ውስጥ በመታገል ይሄ ነገር ክልከላ እንዳይፈጸም ተደርጎ ወደ መጨረሻ አካባቢ እንዲገባ ተፈቅዶ ነበር። ይህንን እንግዲህ አስተውለናል። ሌሎች ሰዎችም ተመሳሳይ አስተያየት አላቸው። የአዳራሹ መግቢያ በር ላይ ክልከላ ነበር የሚል የፍራንክፈርቱ ዝግጅት እንዴት እንደነበር አስተያየት ልጠይቃቸው የደወልኩት ሌላው ዶክተር ተረፈ ገብረ ጻድቅ ስለ ባንዲራው ቅሬታ ጠየኳቸው። እርሳቸው ደግሞ ተቃራኒውን ተናገሩ። እንግዲህ ማን ይሄን ነገር እንዳደረገ ሆን ተብሎ ለመከታተል ሞክረናል። ብዙ ቅሬታም ነበረ። ብዙ ወጣቶችም እንዳይገቡ ከባንዲራቸው ጋር ውጪ እንዲቆሙ ተደርገው ነበር። መጨረሻ ላይ ባንዲራዎችን በመጣል ዝም ብሎ ብቻቸውን የገቡ ነበሩ። እና ግን ይሄ ስምምነት ላይ አልነበረም። ኮሚቴው ተነጋግሮበት ማንኛውም ሰንደቅ ዓላማ የፈለገውን ይዞ ሊገባ ይችላል የሚል ስምምነት ነበር። በኋላ በአሻጥር አይታወቅም። ማን እንዳደረገ ተከታትለን እስካሁን ድረስ የክልል ነው ብለን ት ማለት አልቻልንም። ግን ነበረ፣ እንደዛ አይነት ተደርጓል። እስቲ ግልጽ እናድርገው፣ ሳይሆን ምናልባት ግልጽ እናድርገው። ምናልባት እርሶ የትኛውን ባንዲራ እንደሚሉ ስላላወቅኩኝ እንደው መጀመሪያ ሀሳቡ ላንሳ ብዬ ነው። እኔ ያነጋገርኳቸው ሰዎች አረንጓዴ ቢጫ ቀዩን የኢትዮጵያን ባንዲራ ይዘን እንዳንገባ ተደርገናል። እና እንደዛ አይነት ነገር ነበረ። ትንሽ መቸ ወደ ግጭት ሊያመራ የሚችል ነገር ተፈጥሮ ነበር። ግን መጨረሻ ላይ በጥሩ ሁኔታ ተጠናቀቀ ነው ያሉት። የኦነግ ባንዲራ ነው እንዲጎላ የተደረገው የሚል ነገር ነው የሚያነሱት። የትኛውን ነው የሚሉት? እንደውም እኔ በበኩሌ እንደሰማሁት አረንጓዴ ቢጫ ቀዩን ፎቶግራፍ አንስተው ይሄ ባንዲራ ካልሆነ በስተቀር ሌላ እንዳይገባ የሚል ትዕዛዝ እንደተሰጠ ነው የሰማሁት እና ይህን ደግሞ ጠባቂዎቹ ራሳቸው ናቸው ነገሩ። ከዝግጅቱ አንዱ አስተባባሪ መሆናቸውን የገለጹት አቶ ገመዳ ኑሬ ደግሞ በመግቢያው አካባቢ የተለያዩ ነገሮች እንደነበሩ ገልጸው በኋላ ግን ችግሮቹ ተፈተዋል ብለዋል። በእኔ በኩል ያንን በተመለከተ እንደዚህ አይነት ችግር እንዳይፈጠር በመጀመሪያ ደረጃ ዝግጅቱ ላይ ባለን ጊዜ ስንነጋገር ነበር። በጀርመን አውሮፓ ሀገር ውስጥ ማንም እስፔሻሊ በጀርመን ውስጥ ማንም የፈለገው ፍሪደም ስላለ ማንም መከልከል አይቻልም። አዎ በዛ ያለው ነገር በአንድ ጎን አይተናል። ግን በተቻለ የመንቀጥ መድረክ ላይ ያሉ ሰዎች እንዲያስተካክሉና ካሜራን እኩል እንዲያደርጉ ሲናደርግ ነበር። ና እንደዚህ አይነት ትንንሽ ነገሮች ሊፈጠሩ ይችላሉ። ግን ያንን አላማውንና ኢትዮጵያን አንድነት ሊያመጣ የሚችል ነገር የሚያዛባ አይደለም። ወደፊት የሚዘጋጁ ነገሮች የሰዎችን ስሜት የሚነኩ ነገሮች ነገሮች እንዳይፈጠሩ ጥንቃቄ ሊደረግ ይገባል የሚለው ለማከል ፈልጋለሁ። አቶ ገመዳ የጠቅላይ ሚኒስትር አብይ አህመድን ምላሽ አድንቀው ችግሮች ቢኖሩም እኔ የምንደሳቸው ተስፋ አለኝ እኩልነት የሰፈነባትን ኢትዮጵያ የማየት ተስፋ አለኝ። ያን ጊዜ እንዲህ ያሉ ጉዳዮች ችግር አይሆኑም ብለዋል። አብዛኛው ያነጋገርኳቸው የሰልፉ ተሳታፊዎች ጠቅላይ ሚኒስትር አብይ አህመድ ንግግር ካደረጉ በኋላ የነበረው ውጥረት መርገቡን፣ ዝግጅቱም በሰላም መጠናቀቁን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባዋ እናመሰግናለን። አሁን ወደ ቀጣዩ ዝግጅት ያለፍን እንደሆነ አፍሪካ ነክ ርዕሶች ይሆናል የሚቀጥለው። የአድዋ ፓን አፍሪካን ዩኒቨርሲቲ አድዋ ከተማ ላይ ለመገንባት ባወጣው እቅድ መሰረት ባለፈው ሚያዝያ ወር አድዋ ላይ ትልቅ ዓለም አቀፍ ጉባኤ ተካሄዶ። ከመላው ዓለም የተጋበዙ ምሁራንና ሌሎችም እንደተገኙበት በወቅቱ ተገልጧል። የግንባታው እቅድ በምን አይነት ሁኔታ እንደሚገኝ ዶክተር አየለ በከሬ ባለፈው ሰኞ በተላለፈ የመጀመሪያ ክፍል ውይይት አብራርተዋል። ዶክተር አየለ በአሁኑ ወቅት ስለ አድዋ ፓን አፍሪካን ዩኒቨርሲቲ ለማስተዋወቅ እዚህ ዩናይትድ ስቴትስ ይገኛሉ። ዶክተር አየለ በዩኒቨርሲቲው ግንባታ የአካዳሚክ ክፍሉን በማስተባበር እንደሚሰሩ ገልጠውልናል። በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዶክተር አየለ በከሬ በቅርቡ በቀረቡ ጥናቶች በቅርሰ ጥናቶች የዶክትሬት ፕሮግራምና የዓለም አቀፍ ጉዳዮች አስተባባሪም ናቸው። አዳነች ፍሳ ነች ያነጋገረቻቸው። ዶክተር አየለ በከሬ ለአድዋ ዩኒቨርሲቲ የሚያስፈልጉ በርካታ ሰነዶችን ከኮርኔል ዩኒቨርሲቲ ለማግኘት እንደቻሉ ባለፈው ሰኞ በቀረበው የመጀመሪያ ክፍል ቅንብር ላይ መግለጻቸው ይታወሳል። የፓን አፍሪካን ዩኒቨርሲቲ ግንባታ ተጠናቆ ከተከፈተ በኋላ በተሟላ ሁኔታ ለመንቀሳቀስ የሚችልበትን ሁኔታ የማመቻቸት ጥረት እየተካሄደ መሆኑን አመላክተዋል። ከተከፈተ በኋላ በእግሩ እንዲቆም፣ በእግሩ ከቆመ በኋላ በእግሩ እንዲሄድ፣ ወደኋላ ያለመሄድ ነገር ለማድረግ ከፈለግን በጥንቃቄ ቀስ በቀስ እንግዲህ በተለይ በእውቀት ደረጃ በአካዳሚ ደረጃ ለዛ ለዩኒቨርሲቲው የሚያስፈልጉትን ነገሮች ማሰባሰብ ይኖርብናል ማለት ነው። እና ይሄ እንግዲህ የመጀመሪያ ዙር የስብስብ ስርዓት ነው ማለት ነው። ሌላው ደግሞ ኮርኔል በነበርኩበት ጊዜ ያገኘሁት ምንድን ነው፣ አንድ በፓን አፍሪካን ጥናት በፓን አፍሪካን ታሪክ በጣም የታወቁ በዓለም የታወቁ ባለሙያ ነበሩ። እሳቸው አሁን ጡረታ ወጥተው ምንጊዜም ከፈለጋችሁኝ እዛ መጥቼ አንድ ዓመት ወይ ስድስት ወር ላስተምር ይችላለሁ ብለዋል። በጣም የታወቁ ባለሙያ ስለሆኑ እሳቸው እዛ ሄደው በተለይ በማስተርስ ወይም በፒኤችዲ ደረጃ ለሚሰሩ ልጆች አድቫይዘር ሊሆኑ ይችላሉ፣ ኮርስ ሊሰጡ ይችላሉ ማለት ነው። እና እንዲህ እንዲህ አይነቱን ስራ ነው እንግዲህ እያከናወን ያለነው። በዚህ መንፈስ ነው እንግዲህ ወደዚህ ልመጣ የቻልኩት። ፓን አፍሪካን ዩኒቨርሲቲ ከኮርነል ዩኒቨርሲቲ ጋር ቀጥተኛ ግንኙነት በማድረግ ለወደፊት የሚያስፈልጉት ነገሮች ለማግኘት የሚችልበት ሁኔታ እንደሚኖርም ዶክተር አየለ ገልጸዋል ይህም ማለት ይላሉ ዶክተር አየለ ይሄ እንግዲህ ምን ማለት ነው አንዳንድ ማቴሪያሎች ከዛው ከዩኒቨርሲቲው አክሴስ ማድረግ ይቻላል ስምምነት ከተደረሰ በኋላ ሌላው ደግሞ ምንድን ነው ቅድም እንዳልኩሽ በተለይ ይሄ ሰነድና ማስረጃን በሚመለከት ሃንተር ኮሌጅ የሚባል አለ ኒውዮርክ ዩኒቨርሲቲ ውስጥ ከሀንተር ኮሌጅ ሁለት በጣም የታወቁ ምሁራን መጥተው ነበረ ለዛ ለስብሰባ እና እነዛን ምሁራን ስራ እንዲሰራው በፍቃዳቸው ኦፍኮርስ ጠይቀናቸው ነበረ። እና ለምሳሌ አንደኛው ፕሮፌሰር እንዳለ ይሄ ሰነድ የሚያስፈልገንን ማስረጃ የሚያስፈልገንን እነዚህ ሰነዶች ማስረጃዎች በተለይ የእኛን ዓላማ ጋር የሚሄዱትን በሙሉ ሰብስበው ሰጥተውናል። በአፍሪቃም ሆነ በሌሎችም የዓለም ክፍሎች ካሉት የአፍሪቃ ማዕከሎችም ግንኙነት እንደሚደረግ ዶክተር አየለ አውስተዋል። እንግዲህ አፍሪካ ውስጥ ብንወስድ ሴኔጋል የመጀመሪያው ፕሬዚዳንት ሴንጎር የእሳቸው ማዕከል አለ። የማንዴላ ማዕከል ደግሞ ደቡብ አፍሪካ አለ። የንኩሩ ማዕከል ጋና አለ። እነዚህ ማዕከሎች ልክ አሁን እኛ ባሰብነው አኳያ እነሱ ያሰባሰቡት ብዙ የእውቀት መረጃ አለ እና ከእነሱም ጋር እንግዲህ አፍሪካ ውስጥ የቱ የቱ ጋር ነው ያሉት? እነዚህ ከኛ ጋር ሊሰሩ የሚችሉ ተቋማት አፍሪካ ውስጥ እነማን ናቸው? እዚህ ዩናይትድ ስቴትስ የት የት ነው ያሉት? ካረቢያን፣ ላቲን አሜሪካ፣ ኤዥያም። አሁን እኔ ከምሰራቸው ስራዎች አንዱ እሱ ነው እና ይሄ አርካይቭና ዶኪመንቴሽን ይባላል። አንደኛው ክፍል የአርካይቭ እና የዶኪመንቴሽን ወይም የሰነድና የማስረጃዎችን በሚመለከት የት የት እንደምናገኛቸው ማንን ኮንታክት እንደምናደረግ አንድ አስተማሪ በሙሉ ሰብስቦ የሀንተር ኮሌጅ ሰጥቶናል። ሁለተኛው አስተማሪ ደግሞ ማስተማር ያለብን ከሪኩለም ወይም የትምህርት ስርዓቱ ምን እንደሚመስል በዛ በትምህርት ስርዓት ውስጥ ምን ምን ማስተማር ያለብን፣ ስናስተምር ደግሞ ዘዴያችን ምን መሆን እንዳለበት ወደ ሰላሳ ገጽ ጽፎ ሪሰርች አድርጎ በደንብ አድርጎ ጽፎ ሰጥቶናል እና እንግዲህ እነዚህን ማቀነባበር ማቀናጀት በተቻለ መጠን የራሳችን የሰነድ እና የማስረጃ ማዕከል እንዲኖረን የመጀመሪያውን ጅምር ስራ ነው። እንግዲህ አሁን አትሊስት እኔ በታዘዝኩት መሰረት እየሰራሁ ያለሁት ማለት ነው። ባለፈው ሚያዝያ ወር በተካሄደው ዓለም አቀፍ ጉባኤ ላይ ከተነሱት ነጥቦች አንዱ የአድዋ ፓንአፍሪካን ዩኒቨርሲቲ ሲገነባ ህንፃዎቹ የአፍሪካን ስነ ህንፃ ጥበብ መልክ የያዙ መሆን አለባቸው መባሉን ዶክተር አየለ ገልጸዋል። ይሄ ሶስተኛ ሆኖ የቀረበው በዛ በአለም አቀፉ ስብሰባ ጊዜ የሚሰሩት ህንፃዎች የአፍሪካን ስነ ህንፃ ጥበብ የያዙ መሆን አለባቸው የሚል ነው። እንግዲህ ስምምነት ላይ ደረስ ነው። እሱም እንግዲህ በአሁኑ ጊዜ በአፍሪካ ውስጥ ያሉት የስነ ህንፃ ጥበብ እና ታሪክ በደንብ መሰብሰብ አለብን ማለት ነው። ከዛ ደግሞ ለዓለም አቀፍ ውድድር ማቅረብ አለብን ማለት ነው። የሚሰሩትን ህንፃ የሚቀርጹ ሰዎች በዓለም ላይ በጣም የታወቁ መሆን አለባቸው ማለት ነው። የአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ገና እንዳልተጀመረ እና ምክንያቱ ምን እንደሆነ ያብራራሉ። ግንባታው አልተጀመረም። ለምን አልተጀመረም ቢባል አንደኛ ያው መቶ ሀምሳ ሄክታር መሬት በጣም ትልቅ መሬት ነው። እዛ መሬት ላይ ገበሬዎች አሉ። እዛ መሬት ላይ ነዋሪዎች አሉ። ሁሉም ላይ ሳይሆን የተወሰነ ቦታ፣ በተለይ ወደ ከተማው የሚጠጋ ቦታ አለ። እዛ ላይ የሰፈሩ አሉ፣ የሚኖሩ አሉ እና እነዚህ ነዋሪዎችን ገበሬዎችን ስርዓት ባለው መንገድ አሸናፊ አሸናፊ በሆነ መንገድ ከዛ ቦታ ማስነሳት ይኖራል። እንግዲህ ይሄ ማለት ማለት ነው እነሱም ተስማምተው የሚሰጣቸው ካሳ ተገቢ ነው፣ አጥጋቢ ነው የሚል ከዛም ደግሞ የአንድ ጊዜ ውስንነት ሳይኖረው እነዛን ሰዎች የዚህ የዩኒቨርሲቲ አካል እንዲሆኑ የሚያረግም ዘዴ እየፈለግን ነው ያለ ነው ማለት ነው። መንግስት ለአድዋ ፓን አፍሪካን ዩኒቨርሲቲ ግንባታ መድቦት የነበረው ገንዘብም ገና እንዳልተሰጠ ዶክተር አየለ በከሬ ሳይገልጹ አላለፉም። ከዚህ በፊት መንግስት የመደበልን ሁለት መቶ ሚሊዮን ብር ነበረ እና ያ ሁለት መቶ ሚሊዮን ብር እንግዲህ ያው በመንግስት ቅይር ምክንያት ሽግግር ምክንያት እስካሁን አልተለቀቀም። እና ያ ቢለቀቅ አንደኛ ካሳ የሚከፈለው ከዚያ ቦታ ለሚለቁ ሰዎች ሁለተኛ አትሊ ይሄንን መቶ ሀምሳ ሄክታር ሌላው ቢቀር በችካል እየቸከልን ቦታውን በደንብ በማፕ ማሰራት አለብን፣ በጂፒኤስ መያዝ አለብን፣ ካስፈለገም ማጠርም ማጠር አለብን ማለት ነው። እና እነዚህ እንግዲህ የቅድሚያ ስራዎቻችን ይሆናሉ ማለት ነው። ሌላው ሶስተኛው ምንድን ነው? በተለይ ፈንድን በሚመለከት ገንዘብ መዋጮን በሚመለከት የእኛ ኮኦርዲኔት የሚያደርገው ክፍል ባንክ አካውንት መከፈት አለበት። ኢንተርናሽናል ባንክ አካውንት ህግና ህጋዊነት አውቆ ስርዓቱ በሚገባ ትራንስፓረንት ወይም ደግሞ ግልጽ በሆነ መንገድ ከዛ በኋላ ይሄ ፈንድ ማሰባሰብ መጀመርም አለ እና ያም ስራ እንግዲህ በአሁኑ ጊዜ እየሰራን ያለ ነው ነው። በመጨረሻም ዶክተር አየለ አድዋ ፓን አፍሪካን ዩኒቨርሲቲ ይህ ሁላችንም ነው በማለት አስገንዝበዋል። ይህ የአድዋ ፓን አፍሪካን ዩኒቨርሲቲ የሁላችንም ነው የኢትዮጵያውያን በሙሉ የአፍሪካውያን በሙሉ ነው እና ሁላችንም ባለቤትነት እንዲሰማን ያስፈልጋል። ባለቤትነት ተሰምቶን ይሄ ዩኒቨርሲቲ ተሰርቶ አልቆ በተቀረጸው ንድፈ ሐሳብ መሰረት ስራውን እንዲጀምር ስራውን እንዲቀጥል እንዲያስፋፋ የሁላችንም ጥረት ስለሚያስፈልግ ሁላችንም በዚህ በተቀደሰ ተግባር ባለቤትነት እንዲሰማን አሳስባለሁ። እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም ለተሰጠኝ እድል እጅግ በጣም አመሰግናለሁ። ክቡራትና ክቡራ አድማጮቻችን እስከ ምሽቱ አራት ሰዓት ፕሮግራማችን ይቀጥላል። አጠር አጠር ያሉ ዜና ላሰማ አንድ ሺህ አንድ መቶ የሚሆኑ የኦሮሞ ነጻነት ግንባር የቀድሞ ተዋጊዎች ከኤርትራ ተመልሰን ስልጠናውን ካጠናቀቅን በኋላ የተገባልን ቃል አልተሟላም ወይም አልተጠበቀም፣ የመንግሥትና የግንባሩ አመራሮች መጥተው ያነጋግሩን ሲሉ ጥያቄ ማቅረባቸው ታውቋል። ባለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም ይህን ያሉት አዲስ የተሾሙትን ተተኪያቸውን እንዲሁም የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ ባስተዋወቁበት ስነ ስርዓት ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ፣ ቢለኔ ስዩም ደግሞ የፕሬስ ኃላፊ ሆነው ተሹመዋል። በአላማጣ ከተማ ከሁለት ሳምንታት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክፍሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቶ ነበር። በትናንቱ ዕለት ግን የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት አድርጓል። ሰሜናዊ ምዕራብ ካሜሩን ውስጥ ከሚገኝ አንድ የፕሬስቢቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዲሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገልጧል። የጠለፋው ምክንያት አልታወቀም። ሰዎቹም እንዲሁ እነማ እንደሆኑ አልተገለጠም። ዝግጅታችን በዚህ በግሩም የሆነ የጥላሁን ዜማ ሊጠናቀቅ ነው። ርእሱን ነው ዘፈን አግዘኝ ዘፈኖች ርእሱ ሲጠፋ ይታልጋል አዜማ እንሞክረው ጥሩ የጀመረው እንዳጠናቅፍ በምሽቱ ፕሮግራም ዋና አዘጋጅ በሰለሞን ክፍሌና በሌሎች ባልደረቦቻችን ስም እንሰናበታቸዋለን። ቆንጅት ታዬና፣ አዲሱ አበበና አድማጮች ቀጥሎ የትግርኛ ፕሮግራም ይቀጥላል። በዚህ ሙዚቃ በኋላ በእኛ በኩል ሰላም ደናደሩ።